በአማራ ክልል የተለያዩ ከተሞች በክልሉ መንግስት ቀስቃሽነት የተዘጋጀ ነው የተባለ ሰላምን የሚጠይቅ ሰልፍ ተካሂደዋል። የደሴውን ሰልፍ የተከታተለው ዘጋቢያችን መስፍን አራጌ የሌሎች አካባቢ ሰልፈኞችን አስተያየት አካቶ ተከታዩን ዘገባ ልኮልናል። መንግስት በተለያየ መንገድ አስተላልፎታል የተባለውን የሰልፍ ጥሪ ተከትሎ ዛሬ ታህሳስ 9 ቀን 2017 ዓ ም ደሴ ከተማ ላይ ከተለያዩ የከተማው ክፍል የተሰባሰቡ ሆቴል ስቴዲየም ላይ ሰልፍ አካሂደዋል። በሰልፉ ላይ ያገኘናቸውና የመንግስት ሰራተኛ መሆናቸውን የነገሩን አቶ ማንደፍሮ ቦጋል የተባሉ ተሳታፊ በክልሉ የቀጠለው ግጭት በሰላም መንገድ እንዲፈታ መጠየቃቸውን ገልጸውልናል። ይህ አካባቢ ክልሉም ከሶስት ዓመት በላይ በተለያዩ ችግሮች ውስጥ ነበረ። በሰሜኑ ጦርነት እጅግ በጣም ተጎድቷል። በዚህ አንድ አመት ውስጥ ደግሞ በጦርነት ውስጥ ነው ያለፈው፣ እና በአጠቃላይ በንግዱ፣ በጤናው፣ በግብርናው፣ በትምህርቱ ሴክተር ውስጥ ከፍተኛ ችግሮች አሉ። በኦሮሞ ብሔረሰብ ዞን ከሚሴ ከተማ በነበረው ሰልፍ ላይ ተሳታፊ እንደነበሩ የገለጹልን አደም ኡመር የተባሉ የመንግስት ሰራተኛ ደግሞ በጸጥታ መደፍረስ ተማሪዎች ከትምህርት ገበታቸው እንዳይስተጓጎሉ በሰልፍ ላይ መነሳቱን ተናግረዋል። ትምህርት ቤቶች መዘጋት፣ ተማሪዎች ትምህርት መቋረጥ ይሆኑ ከባድ ችግር ነው። በአሁኑ ሰ ሰዓት የአካባቢ ያለው የሰላምና የፀጥታ ችግር የልማት ስራውን በጣም የጎዳው እንዳለ ይታወቃል። እንቅስቃሴው የተገታ ነው። ለምን ከሌላ ዞን ወደ ሌላ አካባቢ ተንቀሳቅሶ ለመስራት ትንሽ ጫና እየፈጠረ ስለሆነ የአንዱ አካባቢ ችግር ለሌላው ዋጋ እንደሚያስከፍል የሚታወቅ ነው። አዋጭው ነገር ያለው ቁጭ ብሎ በጠረጴዛ ዙሪያ በሰላማዊ ጉዳይ ተወያይቶ ችግሮችን መፍታት ነው። መቻል ያለበት መለመድም ያለበት ይኸው ነው። አቶ አደም ዓለም አቀፉ ማህበረሰብ ለግጭቱ ትኩረት ሰጥቶ ሰላም የሚመጣበትን መንገድ እንዲያፈላልቅ ጠይቀዋል። ዓለም አቀፉ ማህበረሰብ እነዚህን ችግሮች ለመፍታት አልተንቀሳቀስም። በትግራይ ጦርነት ጊዜ ችግር ያለበትን አካል በማነጋገር ወደ ሰላማዊ መንገድ እንዲመጡ በማድረግ ብዙ ውጤት አሳይቷል። ኛው ላይ ግን ያለው ነገር በጣም ምንም እንቅስቃሴ የለም። ለምን እንደሆነ ግን አላውቅም። የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ሰልፉን ተከትሎ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት መንግስት ለድርድርና ለውይይት ሁሌም ዝግጁ መሆኑን ተናግረዋል። በአማራ ክልል የሚነሱ ጥያቄዎች ምላሽ እንዲያገኙ ታጥቀው የሚንቀሳቀሱ ኃይሎች ወደ ሰላም እንዲመጡም ጠይቀዋል። በሌላ በኩል በስራ ላይ ችግር ሊያጋጥመኝ ስለሚችል ድምጽ የሚቀየር ስሜ የማይጠቀስ ያሉ የወልዲያ ከተማ ነዋሪ በመንግስት አመራሮች አስገዳጅነት ሰልፉ ላይ መሳተፋቸውን ተናግረዋል። ሰላምን ጥሩ ነበረ። ሰላሙ የመንግስትና የህዝብ የጋራ ውጤት ነው ብዬ ነው የማምነው። ግን ያው የሰላማዊ ሰልፍ በአስገዳጅና ሰውን በማያስደሱት ሁኔታ ነው ሲጠራ የነበረው። ሰላማዊ ሰልፍ ላይ ያልተገኘ ስራ ቦታውን የከፈተ ከጽንፈኛ ጎን እኩል የተሰለፈ ነው ተብሎ ተፈርጀዋል። ማንኛውም ሰው በነጻ ፍቃዱ ይሄን ነገር ተደግፎ ቢወጣ በጣም መልካም ነበረ። መንግስት አሁን ልክ እንደ ሰላማዊ ሰልፍ እንደጠራው ሁሉ ህዝቡም ሰላማዊ ሰልፍ ማድረግ ቢፈቀድለትና ያንን ነገር ማድረግ ቢችል ጥሩ ነው የሚሆነው። ሌላው የዋግምራ ኗሪ በበኩላቸው ይህን ብለዋል። አሁን የአማራ ክልል ወረዳዎች መከራ እየሞቱ ነው፣ መስዋዕት እየከፈሉ ነው። ለእርስ በርስ ወገን ወገን እያለቀ ነው ያለ። ይህ ሙሉ ሰሜኑ ጦርነት ተጀመረ ጅምሮ የሰው ህይወት እኮ እየረገፈ ነው ያለ። ሌላውም ያልተሳተፈው እንደዚህ ነው። በደሴ ከተማ በነበረው ሰልፍ ላይ የተገኙና የጦርነትን አስከፊ ገጽታ ከሶሪያና ፍልስጤም አሁናዊ ገጽታ ጋር ያነጻጸሩ የሃይማኖት አባቶች ተፋላሚ ኃይሎች ለሰላም ቅድሚያ መስጠት አለባቸው ብለዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ